የአፋን ኦሮሞ ፊደል ቁቤ ቅደም ተከተል ተለውጧል መባሉ እውነት አይደለም ሲሉ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባለሥልጣን ተናግረዋል። በመላው ኢትዮጵያ የሚገኙ የማስተማሪያ ቋንቋዎች ፊደላትም በነበራቸው ቅደም ተከተል እንዲቀጥሉ ድጋፋችንን እንሰጣለን ብለዋል። ኒኮላስ ባርኔት፣ በኤምባሲው የኢንፎርሜሽን ክፍል ኃላፊ ይህን የተናገሩት በቅርቡ በበርካታ ቋንቋዎች ላይ የህፃናት ልጆችን ንባብ ለማሻሻል በተካሄደ ጥናት የአፋን ኦሮሞ ፊደላት ቅደም ተከተል ተቀይሯል የሚለውን ውዝግብ ተከትሎ ነው። ዝርዝሩን መለስካቸው አማሃ ይዟል። ሰሞኑን በተለያዩ መገናኛ ብዙሃን አማካይነት የአፋን ኦሮሞ ፊደላት ቁቤ ቅደም ተከተል እንደተቀየረና ቀደም ሲል አ ባ ጫ ዳ የነበረው ከላ ወይንም ከኤል እንዲጀምር መደረጉን የሚያመለክቱ ዘገባዎች መሰራጨታቸው ይነገራል። ከእነዚህም አንዱ በቅርቡ በኦሮሚያ ቴሌቪዥን የቀረበ ዝግጅት ይጠቀሳል። በአንዳንዶቹ ዘንድ ይህ እርምጃ በኦሮሞ ባህል የተሰነዘረ ጥቃት ነው ተብሏል። በሌሎች ዘንድ ደግሞ ይህ ስሜትና አነጋገር የመነጨው ጉዳዩን በትክክል ካለመገንዘብ ወይንም እውነቱን ጨርሶ ካለማወቅ ሆኖ ይቆጠራል። የአፋን ኦሮሞን ብቻ ሳይሆን አማርኛን፣ ትግርኛን፣ ሱማሊኛን ጨምሮ በሰባት የኢትዮጵያ ቋንቋዎች የሕፃናትን የማኖብ ችሎታ ከፍ ለማድረግ ዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤአይዲ ከዘጠና ሚሊዮን ዶላር ያላነሰ ወጪ ማድረጉን መረጃዎች ያሳያሉ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የመረጃ መኮንን ኒኮላስ ባርኔት የቁቤ ቅደም ተከተል ተለውጧል የሚባለው ጨርሶ ያልተደረገ ነው ይላሉ። መጀመሪያ የፊደሉ ቅደም ተከተል አልተለወጠም። ይህ ሁሉም ሰው እንዲረዳው የሚያስፈልግ ትልቁም ነገር ነው። ዩኤስአይዲ ሪድ ወይም አንብብ ተብሎ የሚታወቀው ፕሮጀክት አበክሮ የሚያተኩረው ሕፃናትን በአፍ መፍቻ ቋንቋቸው እንዲያነቡ ማስተማር ነው። እንደሚመስለኝ ለብዙዎች፣ በዘርፉ የተለየ ትምህርት ለሌላቸው ሰዎች የፊደል መቁጠር ሂደት ከማንበብ ሂደት ጋር የተለያየ መሆኑን አይረዱም። ሕፃናት መጀመሪያ የሚማሩት ፊደላቸውን ነው። ያ ደግሞ በቃል በመያዝ ሂደት ነው። ኤ ቢ ሲ ዲ እያሉ በየትኛውም ቋንቋ ፊደል ይማራሉ። አባጫዳ ባፋኖ ኦሮሞ ኔክ ባርኔት አክለውም ይህ ሕፃናትን በአፍ መፍቻ ቋንቋቸው ንባብ እንዲማሩ ለማድረግ ያለመ መርሃ ግብር በሥራ ላይ ከዋለ ሁለት ዓመታት አልፈዋል። ስለሆነም አዲስ አይደለም። በሥራ ላይ እየዋለው ደግሞ በሰባት ቋንቋዎች ነው። ይህንን የንባብ ማስተማሪያ ዘዴ በጥቅም ላይ እንዲያውሉ ደግሞ ከ160 ሺህ በላይ መምህራን ስልጠና ተሰጥቷቸዋል ይላሉ ባርኔት። ተማሪዎቹ የመማሪያ መጽሕፍትን ይዘዋል። ወላጆችም ይህንን ለሁለት ዓመታት ሲያዩ ቆዩ መሆናቸው የተሸሸገ አይደለም። ስለሆነም ምንም ምስጢራዊ ሥራ አልተከናወነም። ሥራው ውጤት እንዳሳየም ኒክ ባርኔት ያወሳሉ። ይህ ድንገት እንዴት ትልቅ ጉዳይ እንደሆነም ምክንያቱን ለማወቅ ሙከራ እንደተደረገም ያስረዳሉ። ስፋርስ ስቴት እንግዲህ እኛ እንደምናውቀው በኦሮሚያ ቴሌቪዥን ጉዳዩን በተመለከተ ውይይት ነበር እና ምናልባት በሚገባው መጠን ተብራርቶ አልቀረበም። እንደሚመስለኝ በፊደሉ ላይ በቋንቋው ላይ ምንም አይነት ለውጥ ስላልተደረገ የሚያጨቃጭቅ ሆኖ አልታየንም። ይህ መሰረት ያለውና ሳይንሳዊ የሆነ የንባብ ማስተማሪያ ዘዴ ነው እና ምንም ቢሆን ይህ ተለውጦና እንዳይሆን ተወክሎ በአንድ ቋንቋ ጥቃት መፈጸሚያነት ይወከላል ብሎ አላሰበም እንደሚመስለኝ። እንዳለመታደል ሆኖ መጀመሪያ መረጃው መሰራጨት ሲጀመር አንዳንድ ቁርጥራጭ ገጽታው ከአጠቃላይ ድባቡ ተነጥሎ ተወስዷል እና አንድ ሰው የአፋን ኦሮሞ የንባብ መማሪያ መጽሐፍን ሲያይ ይኸው ተመልከት የሚጀምረው በኤል ወይም በላ ነው ይላል። በአማርኛው ደግሞ በበ ይጀምራል። የአማርኛ ፊደል በበ ፊደል አይጀምርም። ያን ከድባቡ ያወጡና የፊደሉ መጀመሪያ ያደርጉታል። መጽሐፉ ግን የተለየና በጥንቃቄ ለንባብ መማሪያ እንዲዘጋጅ ከቋንቋ መዋቅርም ሆነ ከፊደሉ ጋር የሚያያይዘው ነገር የለም። የኤምባሲው የመረጃ መኮንን ይህን ትርክ ወይንም የተፈጠረውን ሁኔታ ለመለወጥና መግባባት እንዲፈጠር ለማድረግ መወሰድ ያለባቸው እርምጃዎችንም ጠቁመዋል። to make sure that any future printing of the textbook will include a full listing of the alphabet in the correct order. በኦሮሚያ የትምህርት ኤክስፐርቶች ወደፊት የሚታተሙት የዚህ መማሪያ መጻሕፍት በገጻቸው መጀመሪያ ላይ ቁቤው በትክክለኛው ቅደም ተከተል እንዲሰፍር ለማድረግ መስማማታቸውን እናውቃለን። ተጨማሪ ውዥንብር እንዳይፈጠር ሌሎች የክልሎች ኤክስፐርቶችም ተመሳሳይ እርምጃ እንዲወስዱ እንነግራቸዋለን። በጭራሽ እንዲሆን የማንፈልገው ነገር ይህ ትልቅ ሳይንሳዊ መሠረት ያለው ንባብ የማስተማሪያ ዘዴ ባለመግባባት ብቻ ሲሰናከል ማየትን ነው። የምንደግፈው ደግሞ በመላ ሀገሪቱ ፊደላትን ሕፃናት በትክክለኛ ቅደም ተከተላቸው እንዲማሩ ነው። ይህንን ስናደርግ በደስታ ነው። ዩኤስአይዲ የተሰኘው የዩናይትድ ስቴትስ መንግሥት የልማት ድርጅት በኢትዮጵያ ውስጥ በግብርና በትምህርትና በጤና ዘርፎች በአያሌ መርሃ ግብሮች እንደሚሳተፍ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃን እናመሰግናለን ለሪፖርቱ። የቁቤ ቅደም ተከተል ተለውጧል የሚለውን ውዝግብ በተመለከተ የአሜሪካ ድምፅ ሬዲዮ የአፋን ኦሮሞ ፕሮግራም በጉዳዩ ላይ ካጠናቀራቸው ዝግጅቶች አንዳንዶቹን ብንጠቅስ ለአድማጭ ሙሉ ግንዛቤ ያስጨብጣል። ውዝግቡ የተነሳው የኦሮሚያ ቴሌቪዥን ላይ የቀረበ አንድ የቋንቋው መምህር አሁን እንደ ቀድሞ አባ ጫዳ ብለን አናስተምርም ላ ብለን ነው የምንጀምረው ሲል መናገሩን ተከትሎ ነው። ያን ዝግጅት የተከታተሉና በማኅበራዊ መገናኛ ብዙሃን አዲሱ ስለተባለው የማስተማር ዘዴ የሰሙ ብዛት ያላቸው የአፋን ኦሮሞ ቋንቋ ምሁራንና በመጀመሪያ ቋንቋው እንደ አውሮፓ እንደምን አቆጣጠር 1991 ዓ ም ላይ በኦፊሴል ለማስተማሪያ እንዲውል ሲደረግ የተሳተፉ በተለያዩ ሚዲያዎች ጽኑ ተቃውሞ አሰምተዋል። ሕፃናት አፍ ሲፈቱ አባ በማለት ካልጀመሩ ላ ማለት እንደሚከብድ አስገነዘቡ። ይህን ተቃውሞ ተከትሎም የኦሮሚያ የኮሚኒኬሽንስ ቢሮ ኃላፊ አቶ አዲሱ ረጋሳ የቁቤ ቅደም ተከተል አልተቀየረም፣ ወደፊትም አይቀየርም ብለው በፌስቡክ ገጻቸው ላይ ጻፉ። ዘግየት ብሎ ደግሞ የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶሌራ ባሪሶ እንዲሁ በፌስቡክ ገጻቸው የቁቤ ቅደም ተከተል አልተቀየረም፣ ነገር ግን በአንደኛ ክፍል መጽሐፍ ላይ ፊደላቱ ሳይታተሙ መቅረታቸው ያስከተለው ስህተት ነው። ያ ደግሞ በቀላሉ የሚስተካከል ነው በማለት ጻፉ። የቪኦኤ አፋን ኦሮሞ ቋንቋ እነዚህን ባለሥልጣናት ለማነጋገር ያደረገው ተደጋጋሚ ጥረት አልተሳካም። የሆነ ሆኖ በአዲስ አበባ ዩኒቨርሲቲ የአፋን ኦሮሞ ክፍል ሊቀመንበር ዶክተር ጥላሁን ተሊላን አነጋግሯል። እርሳቸው በጥናቱ ስለ ቀረበው የቁቤ ቅደም ተከተል ጥያቄ እንደ ነበራቸው ገልጸዋል። የጥናቱ ዓላማ የቁቤን ድምፅ ወይስ የአጻጻፍ ስልት ነው የሚያስተምረው የሚል ጥያቄ እንዳቀረቡ ጠቅሰው ተመራጭ የሆነ መፍትሄም ጠቁመዋል። ቆረኖ ሰሚላለቴ ኢፈቲ መሬሰሚ ዩረሜ ባእንሳ ጥናቱን አስመልክቶ ለማስተማሪያ የተጻፉ ሁሉ ተሰብስበው ችግሩ ምን እንደሆነ በግልጽ የተናገረ የለም። ሆኖም ለሕፃናት ትምህርት መጽሐፍ ሲጻፍ አፍ ሲፈቱ በመጀመሪያ የሚናገሩትን ወይም የሚጫወቱትን በዕድሜ ክልላቸው ከፋፍሎ ወደ ማስተማሪያ ጽሑፍ መቀየርና ለመቅሰምም የሚቀላቸው ማስተማሪያ መርጦ ማውጣት ነው የሚያስፈልገው። ዶክተር ጥላሁን ከሌላ በተጨማሪ ሥርዓተ ትምህርቱ ተቀይሮ ከሆነ የቋንቋውን ጸባይ ይቀይራል ወይ የሚል ጥያቄ ሊከተል እንደሚችል ጠቅሰዋል። ለዚህም መፍትሔው በቋንቋው ጥናት ላይ የተሰማሩ ወይም የሚመለከታቸውን የትምህርት ክፍሎችና ቢሮዎች ማሳተፍ እንደሆነ አስምረውበታል። በዚህ ጉዳይ ላይ የኦሮሚያን ትምህርት ቢሮ ባለሥልጣናት ማብራሪያ ለማግኘት ጥረታችን ይቀጥላል።